ቀጥሎ የሚቀርብላችሁ ቅንብር በዩናይትድ ስቴትስ የጥቁሮች የእኩልነት ትግል ላይ ያተኩራል። ከሃምሳ ዓመታት በፊት በደቡብ የዩናይትድ ስቴትስ ግዛቶች ውስጥ የዘር እኩልነት እንዲሰፍን ሚሊዮኖች የአሜሪካ ጥቁሮች ብርቱ ትግል ያደርጉ ነበር። የዚያ በአውሮፓ የዘመን አቆጣጠር በ1960ዎች ውስጥ የነበረው የሲቪል መብቶች ንቅናቄ መሪ ቄስ ማርቲን ሉተር ኪንግ ዳግማዊ የሆኑ እንጂ የእርሳቸውን አመራር ተከትለው ብዙ መስዋዕት የከፈሉ የነጻነትና የእኩል መብቶች ተፋላሚዎች ብዙ ናቸው። የቪኦኤው ክሪስ ሲምኪንስ በንቅናቄው ጥላ ስር የነበሩት እነዚያ ታጋዎች ያሳደሩትን ጫና ይፈትሻል። ሰለሞን አባተ ደግሞ ለአማርኛው ፕሮግራም እንዲህ አዘጋጅቶታል። በ 1960 ዎቹ ውስጥ እጅግ ተወዳጅ የነበረ መዝሙር ነው። ሃሊስ ናትኪንስ የሚዘምረው መልእክቶቹ ያኔ ተቀጣጥሎ ለነበረው የሲቪል መብቶች ትግል ወጣቶችን መቀስቀስና መሳብ ነበር። ለልቦናና ቀልባቸው ይደርስ የነበረ ዝማሬ። ናትኪንስና ውልቆ መሳፍርት ያልነበራቸው የሚባሉ ሌሎችም የንቅናቄው ፋኖዎች ተብለው ተጠርተዋል። ሲቪል ራይትስ ፉድ ሶልጀርስ። ጥቁሮች በአሜሪካ ይደርስባቸው የነበሩ ግፍና መከራዎችን፣ አጠቃላይ መድሎና መገለልን፣ የፍትሕ እጦትን ከጀርባ ሆነው በብርቱ ይፋለሙ ነበር። ጌቶንቦርድ የሰማችሁት መዝሙር ፋኖ ተሰማራ አይነት ነበር። ለሰብአዊ መብቶች እንፋለም። ሁኔታዎቹ ለእኛ ለጥቁሮች ማለት ነው ጥሩ አልነበሩም። ለውጥ ያስፈልገን ነበር፣ የተሻለ ሕይወት፣ ለውጥ በእጅጉ እንፈልግ ነበር። ሺርሊ ጋቪን ፍሎይድ አንድ አላባማ ውስጥ የሚገኝ ብዙ ዓመታትን ያስቆጠሩና ፍቺ ያልተገኘላቸው ታሪኮችን እያፈላለገና እያቀናበረ የሚያቀርብ ድርጅትን ይመራሉ። እነዚያ የሲቪል መብቶች ንቅናቄ ፋኖዎች ብዙ መስዋዕት መክፈላቸውን ይናገራሉ። ፍሎይድ እፍልሚያው ግንባር ላይ ነበሩ። የተደበደቡትም እነርሱ ናቸው። በየመንገዱ የተጎተቱም የተተፋባቸውም እነርሱ ናቸው። ከጀርባ ብዙውን ተግባር ከሚያከናውኑ መካከል ቄስ ዊሊ ብሉ አንዱ ናቸው። የነጻነት ትምህርት ቤት የሚባሉ በደቡብ ዩናይትድ ስቴትስ ግዛቶች ውስጥ ጥቁሮችን ለምርጫ ወይም ድምፅ እንዲሰጡ የሚመዘግቡ ሰራተኞችን የሚያሰለጥኑ ተቋማትን አደራጅተው ያንቀሳቅሳሉ። የነጻነት ትምህርት ቤት ወጣቶችን፣ የሲቪል መብቶች ሰራተኞችን ማለት ነው። በማስተማር በኩል ቁልፍ ስራ አከናውነናል። ከዚያ እየወጡ እያንዳንዱን ቤት እያንኳኩ ለምርጫ እንዲመዘገብ ሰውን እያነጋገሩ አሳምነዋል። ጃክሰን ሚሲሲፒ የሚገኘው ቱጋሉ ኮሌጅ በ1960ና 50ዎች ውስጥ የሲቪል መብቶች ንቅናቄው እምብርት ነበር። ከመላ ሀገሪቱ የንቅናቄው መሪዎች ወደዚያ እየመጡ ሰው ለእኩል መብቶች እንዲነሳ ያደረጉ መንፈስ አነቃቂና እልህ አስያዥ የቅስቀሳ ንግግሮችን ያደርጉ ነበር። ይህን ሦስት ሰይጣን የሚያህል የከበደ ሁኔታ መቃወምና መጋፈጥ አስፈላጊ መሆኑን ዓለም እንዲያውቅ ማድረግ አለብን። የሲቪል መብቶች ተሟጋቿ ሼርሊ ጋቪን ፍሎይድ የሰውን ተስፋና ሞራሉን ከፍ ለማድረግ እነዚያ ሕዝባዊ ስብሰባዎች ምን ያህል ስኬታማ እንደነበሩ ያስታውሳሉ። <laughs> And in this meeting, motivate them through singing and praying and talking and deliberations at the same time. በእነዚህ ስብሰባዎች ላይ የሚዘመሩ መዝሙሮች፣ ጸሎቶች፣ ንግግሮችና ውይይቶች ሰውን ያነሳሱት ነበር። በዚያውም ደግሞ ማግለልንና ጅምላ መድሎን የመሰሉ እንቅፋቶችን ለመሰባበር በንቅናቄው ውስጥ የመሳተፍ አስፈላጊነትም ይነገራቸው ነበረ። ሚሲሲፒ ግዛት ውስጥ ይካሄዱ ከነበሩ ሰልፎች በአንደኛው ላይ ሉዊስ ታከር በፖሊስ ውሾች እንዲነከሱ ተደርጓል። ፖሊሶች ውሻዎቹን ይለቁብን ነበር። እኛም በወተት ጠርሙስ እያባረር ናቸው ጉዞአችንን እንቀጥል ነበር። የሲቪል መብቶች ተሟጋቹ ዲክ እና ሸረን ማይልስ ነጮች ናቸው። በ1963 ዓመተ ምህረት ጥቁሮች ድምፅ ለመስጠት እንዲመዘገቡ ይካሄድ በነበረው እንቅስቃሴ ውስጥ ተሳትፈዋል። በመሳተፋቸው ምክንያት ታዲያ ከፊታቸው የተደቀነውን የከበደ አደጋ ይገነዘቡት ነበር። ጥቃት ሊፈጸምብን ይችል ነበር። ዛቻዎችና ማስፈራሪያዎች ይደርሱን ነበረ። እኛ እንሰራ የነበረውን ስራ ይቃወሙ የነበሩ ሰዎችም ነበሩ። በሰሜን የሀገሪቱ ክፍል ነጮችና ጥቁሮች እንደ ሻረንና እንደ እኔ ሁሉ በዚያ ንቅናቄ ውስጥ ለመሳተፍ የወሰኑ ብዙ ነበሩ፣ በተለይ ወጣቶች። ምክንያቱም ያ በሀገራችን ታሪክ ውስጥ ትልቅ ጠባሳ ነውና። ጠበቃው ሪቻርድ ኮሆን በደቡብ የድህነት ሕግ ማዕከል ይሳተፋሉ። ያ ድርጅት የታወቀ የሲቪል መብቶች ተሟጋች ድርጅት ነበር። እጅግ ብዙ ያልተዘከረላቸው፣ ያልተሞገሱ፣ ያልተዘመረላቸው ጀግኖች ሊታሰቡ ይገባል ይላሉ ኮሆን። ታሪክ የሚያስታውሰው ጥቂት ሰዎችን ነው። ወደ ኋላ መለስ ብለን ስንመለከት ግን ወደፊት እንድንራመድ ያደረጉንን የማይታመን ዝና ያላቸው ብዙ ሰዎችን እናገኛለን። በ1966 ዓ ም ከሜምፊስ እስከ ጃክሰን የተካሄደው ጸረ ፍርሃት ሰልፍ እስከተደረገበት ጊዜ ድረስ ከኋላዎቹ የሲቪል መብቶች ንቅናቄ ፋኖዎች አንዱ ታይረን ዴቪስ በእነዚያ እንቅስቃሴዎች ውስጥና በሰልፎቹ ላይ መሳተፍ በጣም ይፈሩ ነበር። ያ ሰልፍ ሲያበቃ ፍርሃት የማብረው አበቃ። ከዚያ በፊት ግን እንደ ዩናይትድ ስቴትስ ዜጋ የሚፈቀድልኝን ነገሮች እንኳ ለማድረግ እፈራ ነበር። እንደ አንድ የሰው ልጅ አንዳንድ መብቶች ነበሩኝ እኮ። ትሑቱን አትገዳደር። ክሊፍቶን ኬዚ ሲታሰር ገና የ17 ዓመት ታዳጊ ወጣት ነበር። ኬሲ የታሰረውና ለዘጠኝ ቀናት እስር ቤት ውስጥ እንዲቆይ የተደረገው በአንድ ሰልፍ ላይ ተሳትፈሃል ተብሎ ነበር። እኔ አንድ ትንሽ ሰው ነበርኩኝ። በቡድን የሠራነውን መለስ ብዬ ስመለከተው ግን በእውኑ ዕጹብ ድንቅ ነበር። የእነዚያ ያልተዘመረላቸው ጀግኖች ቆራጥነት፣ ጀብዱና ብርታት እንዲሁም ተግባር ብዙ ዐይነት የዘር መድሎና የፍትሕ እጦት ዐይነቶችን እየሰባበሩ ብዙ ስኬቶች ማስመዝገባቸውን የታሪክ ምሁራን ዛሬ ይናገራሉ።